የሚቀረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን፣ እንደምሰብታችኋል የተከበራችሁ አድማጮቻችን፣ ሳምንታዊውን ዋዜማ የፖድካስት ስርጭት ይዘንላችሁ ቀርበናል። ለዛሬም በነገራችን ላይ ብለን የውይይት ርዕሰ ጉዳይ መርጠን ለእናንተ ልናስደምጥ እዚህ እንገኛለን። ከዋዜማ ዝግጅት ክፍል ፕሮግራማችንን በማድመጥ አብራችሁን እንድትቆዩ እንጋብዛለን። ባለፈው ሳምንት የፖድካስት ስርጭት የመለስ ዜናዊን የሀያ አንድ አመት የአገዛዝ ዘይቤና ግምገማ አስደምጠናችሁ ነበር። መለስን ባለ ራእይ ጀግና፣ ሀገር ወዳድ የሚሉት እንዳሉ ሁሉ ግለሰቡ ሞት ቀደመው እንጂ ለፍርድ መቅረብ ያለበት ወንጀለኛ ነው፣ ኢትዮጵያን ከማትወጣበት አዘቅት ጨምሯታል ሲሉ የሚከራከሩም አሉ። ከደረቁ ክርክር መለስ ብለን ጠቅላይ ሚኒስትር መለስ በዘመኑ ምን አይነት መሪ ነበረ? ምንስ በጎ ሥራዎችን ሰራ? ሊወቀስ የሚገባባቸውስ የትኞቹ ናቸው ብለን ጊዜ ወስደን በዘርፍ በዘርፍ ለማየት ሞክረናል። ዛሬ ሁለተኛውን ክፍለ ዝግጅት አሰናድተንላችኋል። የመጀመሪያውን ክፍለ ዝግጅት ተራ ቁጥር 18 የፖድካስት ስርጭትን ብታደምጡ ታገኙታላችሁ። ደረሰ ጌታቸውና መስፍን ነጋሽ ቁልፍ ያሏቸውን ነጥቦች በመለስ ዜናዊ ስብዕናና የአመራር ዘይቤ ዙሪያ አጋርተውናል በፖድካስት 18። ዛሬ ደግሞ የመለስ ስም ጎልቶ ከሚነሳባቸው ጉዳዮች አንዱ የሆነውን የዓለም አቀፍ መድረክና የውጭ ጉዳይ ፖሊሲን እንመለከታለን። ደረሰና መስፍን አብረውኛሉ። የፕሮግራሙ አዘጋጅ አርጋዋሽ እኔ ለቀጣዮቹ ደቂቃዎች ፕሮግራሙን እንድትታደሙ አስተያየትም እንድታጋሩን ገብዣቸዋለሁ። መለስ በተደጋጋሚ በሀገር ቤት ባሉ የፓርቲው ደጋፊዎች ይሁን እንደዚሁም ደግሞ በውጭ ሀገር ባሉ የመገናኛ ብዙኃን እንዲሁም በአንዳንድ የውጭ መንግስታትም ጭምር የሚባልለት በዓለም አቀፍ መድረኮች ያለው የጎላ ተሳታፊነትና ተጽዕኖ ፈጣሪነት ነው። የተለያዩ የመገናኛ ብዙኃን በተደጋጋሚ ይህንን ያነሳሉ እና ይህንንም በመንተራስ የተሳካ የውጭ ጉዳይ ፖሊሲ ይከተል ነበረ። ይህም በምስራቅ አፍሪካ ኢትዮጵያ ዋና ሀገር ሆና እንድትወጣ ረድቷታል የሚል ሀሳብ ይነሳል እና የመለስን የውጭ ጉዳይ ፖሊሲ እና በዚህ ዘንድ ያስመዘገበው ውጤት ምን ይመስላል ብላችሁ ነው የምትገመግሙት? ደረሰ ካንተን ልጀምር። በነገራችን ላይ ይሄ ሰው በጣም ብዙ ማንስማማው፣ ብዙ የተጎዳንበት፣ ብዙ ለሀገር የማይጠቅምና የሚያጠፋ ነገር አድርጓል ያለውን ያህል እኔ መቼስ ኢትዮጵያዊ ስለሆነ ብቻ እንደዚህ እንደ ኢትዮጵያዊ መሪ ያነባል። ከዓለም ወቅታዊ ሁኔታ ጋር ራሱን ራሱን ያስተካክላል። ከረንት አፌርስ ላይ ራሱን አፕዴት ያደርጋል። በአፍሪካ ጉዳይ ብቻ ሳይሆን በዚህ በከባቢ ጉዳይ፣ በኤንቫይሮንመንት ጉዳይ፣ በዚህ በንግድ ጉዳይ፣ በልማት በዲቨሎፕመንት ጉዳይ አሁን ይሄ ዳቮስ ስዊትዘርላንድ ላይ በሚደረገው በየዓመቱ በሚደረገው የዓለም ኢኮኖሚ ጉባኤ ላይ እንዲሁም በሌሎች የቲንክ ታንክ ስብሰባዎች ላይ ወረቀት ያቀርባል። ስለዚህ ፕሮግሬሲቭ መሪ ነው በሚሉት ነገራቸው ላይ እንዲህ አይነት ሰናይ ነገሩን ለማንበብ፣ ለመጻፍ፣ ለመሟገት ሀሳቡን አገር ቤት ላለው ሰው ብቻ ሳይሆን ውጪ ላለው ሕዝብ ለመሸጥ መሞከሩን እኔ አደንቅለት አለሁ፣ እንደ ኢትዮጵያዊ ሰው አደንቅለት አለሁ። ብዙ ጊዜ ሰውየው የሚደነቀው ነገሩን ስላደረገው ብቻ ሳይሆን የሚመዛዘነው ከነማ ጋር ነው የሚለውን ማስታወስ አለብን። እንግዲህ ይሄ ወዴት ይወስደናል? የአፍሪካ መሪዎች ሌሎቹ ምን አይነቶች ናቸው? ለምንድን ዦን ቦዴል ቦካሳ ያሉ የፈረንሳዩ መሪ የነበረው ደጎል ሲቀበር አብራችሁ ካልቀበራችሁኝ እያሉ ለገዥዎቻቸው ያለቅሱ የነበሩ፣ አስማት ይሰሩ የነበሩ፣ የሰው ስጋ ሁሉ ይበላሉ ይባሉ የነበሩ ምንም አይነት የንድፈ ሀሳብ የሀሊዮት ወይም የአይዲዮሎጂ ሶፊስቲኬሽን እና እንደው የፖሊሲ እንኳን ሙግት የማያውቁ መሪዎች አፍሪካን በሚያሳዝን ሁኔታ ሲቀልሉባት የነበሩ አህጉር ናት። ከዛ ውስጥ ነው ይሄ ሰው ብቅ ያለው ከነእንከኑ ከነ ጉድፉ ስለዚህ በዛ ሴንሱ ስታየው እውነት ነው፣ ጥሩ ነው። የተሻለ ሰው ነበረ፣ የተሻለ መሪ ነበረ ብለን ብንቀበል አያመንም። የእሱን ችሎታ ማወቅና ማድነቅ ሬኮግናይዝ ማድረግ ጥፋቱን ማቃለል ወይም ሰውየውን ቅዱስ አድርጎ መሳል አይደለም። ምክንያቱም እንዲህ አይነት ነገር ሲደረግ ያለው ሰውየውን የሚቃወሙ ሰዎች በሙሉ ሙልጭ አድርገው የሰራውን ስራ ሁሉ አልሰራም ብለው ሲሰድዋ፣ ያለው እና እኔ እሷ አይስማማኝም። ገብረህወት ባይከዳኝ እንዳሉት አጼ ምኒልክን ለማመስገን የግድ አጼ ዮሐንስን መስደብ አያስፈልግም። የውጭ ግንኙነት ፖሊሲ ላይ ብዙ ነገር ሰርቷል እላለሁ። ጥሩ ነገሮች ሰርቷል እላለሁ። አንዱ የሰራው ነገር የሚመስለኝ ምንድን ነው? ይህ ነው። እዚህ ላይ እንግዲህ ኢትዮጵያን እንደ ሀገረ መንግስት እንደ ስቴት፣ እና ኢህአዴግን እንደ መንግስት እንደ ጋቨርንመንት አጋብተን ልናይ ነው ማለት ነው። ምክንያቱም ሀገሪቱን የሚያስተዳድረው ፓርቲ እሱ ስለሆነ የሀገሪቱ ስታንዲንግ እና የፓርቲው ስታንዲንግ አብረው መሳ ለመሳ ይሄዱባሃል። በውጭ ግንኙነት ላይ ኢትዮጵያ በአሁኑ ወቅት የአፍሪካ ህብረት መቀመጫ ናት። በሰላምና ደህንነት ካውንስሉ በፒስ ኤን ሴኩሪቲ ካውንስሉ ውስጥ በጣም በጣም ኃይለኛ ጉልበት ያላት አህጉሪቱ ላይ በሚወሰኑ የደህንነት ጉዳዮች ላይ ሶማሊያ፣ ምዕራብ አፍሪካ ውስጥ ላይቤሪያ፣ ማዕከላዊ አፍሪካ ውስጥ ኮንጎን፣ ሩዋንዳን ወይም መካከለኛው ሀይቅ ሴንትራል ሌክስ ሪጅን ላይ ያሉ ውሳኔዎች ላይ በጣም ውሳኔው የምትጠየቅ ሀገር ናት። ሄቪ ዌይት ናት ኢትዮጵያ። ከዋሽንግተን ዲሲ ቀጥሎ ብዙ የዲፕሎማቲክ ኮሮች እና ኤምባሲዎች ያሉባት ትልቅ ከተማ ናት። የአፍሪካ መዲና ብቻ ሳይሆን ዓለም መጥቶ ከአፍሪካ ጋር የሚያወራባት መዲና ናት። በአፍሪካ ዕዳ ጉዳይ ዴት ጉዳይ ላይ፣ በእርዳታ ጉዳይ ላይ፣ በኤድ ጉዳይ ላይ፣ በንግድ ስምምነቶች በትሬድ ፓክትስ ጉዳይ ላይ ከጃፓን ጋር፣ ከቻይና ጋራ፣ ከአውሮፓ ህብረት ጋራ፣ ከአሜሪካ ጋራ በሚደረጉ ድርድሮች አሁን ደግሞ እየመጡ ባሉ ኢመርጂንግ ፓወርስ በሚሏቸው ከብራዚል፣ ከሩሲያ፣ ከህንድ እና ከቻይና ጋር ባለው ድርድር ሁሉ መለስ ግንባር ቀደም የሆነ ተነጋጋሪ እና ኔጎሽተር ነበር እና አርክቴክት ነበረ እና ይሄ የሰውየውንም ስታንዲንግ የሀገሪቱንም ስታንዲንግ ወደፊት አምጥቷል ልላለሁ። ይሄ ማለት የኢትዮጵያ የውጭ ግንኙነት ፖሊሲ ፍሎለስ ነው፣ ምንም ችግር የለበትም ነው ማለት ነው አይደለም። ብዙ ብዙ ውስጡ ችግሮች አሉበት። እነዛን ከኋላ ተመልሰን እነዚህ እነዚህ ብለን በነቂስ አውጥተን የውጭ ግንኙነት ፖሊሲዎች ላይ ያሉትን ችግሮች ማውራት እንችላለን። ኦል ኢን ኦል ግን ኢትዮጵያ ያላት ስታንዲንግ በተለይ ከአፄ ኃይለስላሴ መንግስት መውደቅ በኋላ በደርግ ጊዜ ከነበረችበት አይሶሌሽን መገለል እና በጣም ኢንወርድ ሉኪንግ በራሷ ሁለት ሲቪል ዎርስ በረሃብ በጉስቁልና ወደ ውስጥ የተወጠረው ሀገር ወደ ውጭ መውጣት የጀመረበት ጊዜ ነው እና ሰናይ ነገሮች አድርጓል። አለው በውጭ ግንኙነት ፖሊሲው አድርገው መስፍን፣ እንግዲህ አንተም ለዚህ ለውጭ ጉዳይ ርዕሰ ጉዳዮች ቅርበት አለህ እና ከዛ አንፃር እንዴት ትገመግመዋለህ? ደረሰ፣ ባለው ነገር በሙሉ እስማማለሁኝ፣ ግን የመለስን በውጭ ጉዳይ ግንኙነት ረገድ ያሳየውን በጎ ውጤት ምናልባት ለመለስ እኔ ትልቁን ፖዚቲቭ ነጥብ የምሰጠውበት ኤሪያ ካለ በተወሰነ መልክ የውጭ ግንኙነት ውጤቱ ነው። ደረሰ እንዳለው ኢትዮጵያን በደርግ ዘመን ከነበረው ጋራ ሲነጻጸር በተለይ ወደ ዓለም አቀፍ መድረክ መልሷታል። ያ ደግሞ ከሞላ ጎደል በአብዛኛው በመለስ ላይ የተመሰረተ ነበረ። መለስ ብዙ ጉዳዮችን ያውቃል። ማወቅ ብቻ አይደለም፣ ብዙ ሰዎች ሊያውቁ ይችላሉ። ያንን ደግሞ ለየአድማጮቹ በሚመጥን መልኩ ኮሚኒኬት ማድረግ ይችላል እየዋሸም ጭምር ማለት ነው ጊዜ እውነት ላይ ይናገር ይችላል ይሄ ለሱም እሱ ለሚመራት ሀገርም ጥሩ ነገር ነው ይዞ የመጣው ይሄ ግን የሆነው በተለወጠ አለም ውስጥ እንደሆነም ማሰብ ማስታወስ በጣም ያስፈልጋል መለስ ወደ ስልጣን ሲመጣ የቀዝቃዛ ጦርነት አብቅቶ አለም ወደ አንድ መጣች እየተባለ ዘፈን በሚዘፈንበት ወቅት ነው የመጣው። ስለዚህ እንደ ኢትዮጵያ በሚሊቴሪ በወታደራዊ ጁንታ ሲመራ የነበረ አገር ለዛውም በሶሻሊስታዊ ቅኝት እየተባለ ከዛ ወጥቶ ወደ ወደዚህ ወደ በኮታንኮት ወደ አለም አቀፉ ማህበረሰብ መመለስ ማንም መሪ ቢሆን ቀላል በጣም ቀላል ነበረ። ከባድ አልነበረም መመለሱ ክፍት በር ነበረ። የምዕራብ ኃይሎች የኢትዮጵያን መመለስ በጉጉት በደስታ የሚጠብቁት ነገር ስለነበረ ይሄ አንዱ መታሰብ ያለበት ነው። ሌላው ከሱ ደግሞ ትንሽ ቆየት ካለ በኋላ የአለም አቀፍ ጸረ ሽብርተኝነት ዘመቻ ተጀመረ። ኢትዮጵያ ባላት የጂኦፖለቲካል ሁኔታ ደግሞ እሱም ኢትዮጵያን ለሚመራ ማንኛውም መሪ በጣም እድል የሚሰጥ አለም አቀፍ ሁኔታ ነበር። ማንም ቢሆን መለስም ቢሆን መንግስቱም ቢሆን ማንም ቢሆን በእርግጥ መለስ በተሻለ መንገድ ተጠቅሞበታል። መለስ እንደ መሪ መጀመሪያ አካባቢ በተለይ በጣም ሀሳባዊ የነበረ ይመስለኛል። ለምሳሌ የምታስታውሱ ከሆነ የቀድሞ ጦር ሲበተን፣ ከዛ በኋላ የውጭ ጉዳይ ፖሊሲውም ሲረቀቅ ከጎረቤት ሀገሮቻችን ከዚህ በኋላ ምንም አይነት አደጋ አይመጣብንም ከዚህ በፊት የነበረው ችግር ኢትዮጵያ ውስጥ የነበሩት መንግስታት ነበሩ አለ ይሄንን ካለ በኋላ አመትም መቆየቱን አላውቅም ኤርትራ ስትወረ አዎ ታንኮቻችንን ትራክተር እናደርጋለን ባለበት ጊዜ ማለት በአሁኑ ወቅት ለኢትዮጵያ እንደ ኤርትራ የሚያስብላት ሀገር የለም ያለ ጊዜ ማለት በቃ ይሄ በጣም አይዲያል የሆነ እርግጥ ቀደም ሲል እንዳልነው ከስብዕናውም ጋር የተያያዘ ነው ከስብዕናው ጋር መለስ አንድን ሀሳብ በጥልቅ ማሰብ ይችላል፣ በጥልቅ መግለጽ ይሞክራል። ግን ሚዛን መጠበቅ አይችልም። እንደ ኤርትራ ለኢትዮጵያ የሚያስብ የለም ሲል ምን አይነት መሪ እንደነበር ምን አይነት ግንዛቤ እንደነበረው አንደርስታንድ ማድረግ እንችላል። እና ይሄ በጣም ሀሳባዊ የሆነ እኛ ሰላማዊ ከሆንን አለም ሁሉ ሰላማዊ ይሆናል፣ እኛ ነበርን ስንረብሽ የነበረው የሚል እጅግ በጣም በውጭ ጉዳይ ትምህርት ውስጥ በጣም ሀሳባዊ እና እንደው ነሆለል የሚባል አመለካከት ነው የነበረው። በኋላ ይሄንን የቀየረ ይመስላል። ከጎረቤት ሀገሮቻችን ጋር ባለው ግንኙነት በሱ የውጭ ጉዳይ ታሪክ ውስጥ ምናልባት አንዱ ትልቁ ጉድለቱ ወይም እንደ ጥፋት ሊታይበት የሚችል ደጋፊዎቹ ይሄንን ላይቀበሉ ይችላሉ ሶማሌ ውስጥ በተለይ እንደ አውሮፓውያን አቆጣጠር በሁለት ሺህ ስድስት ያደረገው ጣልቃ ገብነት ያ ትልቅ የውጭ ጉዳይ ጀብደኝነት ነበረ። ለሶማሌም አልጠቀማትም፣ ለኢትዮጵያም አልጠቀማትም። እርግጥ ይህንን የዲፕሎማሲ እንትኑን ሳያወራርድ ነው የሞተው። ግን ይሄ እንደ አንድ ትልቅ እንትን የሚታይ ነው። ሌላ ደረሰ ባለው ነገር ላይ ስማማለሁ። ለዓለም አቀፍ መድረኮች ሰውየው የሚመጥን እውቀትም ሀሳብን የማስተላለፍ ብቃትም የነበረው ሰው ነው። እና ባይኤክስቴንሽን ለኢትዮጵያም በተወሰነ መልኩ ይሄ ጥቅም አስገኝቷል። ነገር ግን እዚህ ላይ ብዙ ጊዜ የሚከነክነኝ የምዕራባውያን አድናቆት የሚመነጨው ግን ከንቀት እንደሆነ መርሳት ትክክል ትክክል፣ ከክብር ሳይሆን ከንቀት ነው። ኢትዮጵያ ኢትዮጵያም ሆነች አፍሪካ መድረክ ስላላገኙ እንጂ መለስን የሚያሉ ከመለስን የሚሻሉ ብዙ የፖለቲካ መሪዎች ነበሯት አሏትም። እነዛ ሰዎች ግን መድረክ አግኝተዋል። ለምሳሌ መለስ እንግዲህ ወደ ስልጣን ሲመጣና በአፍሪካ ህብረትም ሆነ በሌሎች ዓለም አቀፍ መድረኮች ላይ በጣም ትልቅ ተዋናይ ሲሆን እነማን እንደነበሩ እኒ ለምሳሌ ከጎረቤቶቻችን በኬንያ እስከ ሁለት ሺህ ሁለት እንደ አውሮፓውያን አቆጣጠር ሞይ ነበር ሞይ በዓለም ላይ በጣም በጣም ሙሰኛ ከሆኑ መሪዎች አንዱ የነበረ የሀገሪቱን መሬት ለዘመዶቹ በማከፋፈል ቢዚ የነበረ ሰው ነው። እንኳን ስለ ጎረቤት ሀገር ስለ አካባቢው አስቦ የዲፕሎማቲክ ስታር ሊሆን ቀርቶ ማለት ነው። ከዛ በኋላ ማነው የተመ- የተከተለው? ኪባኪ ነው። ኪባኪ የቤቱ ፖለቲካ ሳይረጋለት የሁለት ሺህ ሰባቱ ምርጫ የመጣበት ሰው ነው። እንኳን በሪጅን ደረጃ በክልል ደረጃ በክፍለ አህጉራዊ ደረጃ የራሱን አስተዋጽኦ ለማድረግ ገኖ ለመውጣት ሊያስብ ቀርቶ ማለት ነው። ሌላው ሱዳንን የሚመራት ከአስራ ዘጠኝ ሰማኒያ ዘጠኝ ጀምሮ አልበሽር ነው። እንግዲህ አልበሽር ከማንም ጋራ በአለም አቀፍ መድረኮች በዲፕሎማሲ ራሱንም ለውድድር የሚያቀርብ ሰው አይደለም። ሌላ እንግዲህ ከሪጅናችን ሰፋ አድርገን ካየነው ኡጋንዳ ነው ያለው። ኡጋንዳ ከአስራ ዘጠኝ ሰማኒያ ስድስት እንደ አውሮፓውያን አቆጣጠር ጀምሮ ሙሴቪኒ ነው ያለው የሙሴቪኒን ፖለቲካ እዛ ትንሽ ስለቆየሁም አዳምጠው ነበረ፣ አነበውም ነበረ። አንድ የኢትዮጵያ ገጠር ውስጥ ያለ ጥሩ ካድሬ ከሙሴቪኒ የተሻለ የፖለቲካ ትንተና መስጠት ይችላል። እንኳን አለም አቀፍ መድረክ ላይ ሊወጣና ኢምፕረስ ሊያደርግ ቀር። ሌላ ማን ያለው? ጅቡቲን ግምት ውስጥ ማስገባት አይኖርም። ያው የኤርትራ መንግስት ነው ያለው። ከጨዋታ ውጭ ናት ኤርትራ። ኢሳያስ የሚባል የደነበረ ሰው ያለበት ሀገር ነው። ስለዚህ በዚህ ሪጅን ከኢትዮጵያ ሌላ ዲፕሎማቲካሊ ገኖ ሊወጣ የሚችል ሌላ መሪም አልነበረም። ይሄ ማለት ግን የመለስን ግለሰባዊ አቅምና አስተዋጽኦ ሳንክድ ማለት ነው። በአፍሪካ ደረጃ ራሱ ደግሞ እንየው። በአፍሪካ ደረጃ ከመለስ ጋር ምናልባት እንደው ቀጥለው ሊጠሩ የሚችሉት የሌሎቹ ትልልቅ አፍሪካ ሀገሮች ናቸው። አንደኛ ደቡብ አፍሪካ ነው። መጀመሪያም ማንዴላ ነበር፣ ከዛ እምቤኪ ነው። እንግዲህ ከአፍሪካ መሪዎች ኢንተሌክቹዋሊ መለስን ኢንጌጅ ማድረግ የሚችል መሪ እምቤኪ ነው። ሌሎቹ እነ ጋዳፊ ናቸው። ጋዳፊ ያችን አረንጓዴ መጽሐፍ ጽፎ ለሀገሩ ያበረከተ ሰው ነው። ጋዳፊን ከመለስ ጋር ስታቀርበው አንድ አውሮፓዊ አንድ ምዕራባዊ መለስን ከማድነቅ ውጭ ምርጫ የለውም። ሌላ ናይጄሪያ ነው። ናይጄሪያ እንግዲህ ጎልተው የወጡ መሪዎች መለስ ወደ ስልጣን ከመጣ በኋላ ኦባሳንጆ ነው። እሱም መጀመሪያ የዛ የሚሊቴሪ ሂስትሪው ባጌጅ የነበረበት ሰው ነው፣ ታሪክ እዳ የነበረበት ሰው ነው ገዛ። ግን ከዛም ወጥቶ በአፍሪካም ደረጃ ተሰሚ ሊሆን ይችሏል። ግን አሁንም ቢሆን በኢንተሌክቹዋል አቅማቸው ኦባሳንጆን ቢሆን ከመለስ ጋር ሲወዳደር አይቼው አላቅም። ሌላው ትልቅ የአፍሪካ ሀገር ግብጽ ናት እና ሙባረክ ነው እንግዲህ እስከ ቅርብ ጊዜ ድረስ የነበረው። ሙባረክ ደግሞ ግብጽ የአሜሪካ ጥብቅ ወዳጅ ስለሆነች ብቻ ነው እና ግብጽ በህዝብ ብዛቷም ትልቅ ስለሆነች ነው የአረብ የአፍሪካ አረቦች መሪ ተወካይ ተደርጋ ስለምትታይ እንጂ ሌላ አይነት ከመሪዎቹ ግለሰባዊ ኢንተሌክቹዋል ወይም ዲፕሎማቲክ እንትን ጋር ብዙ የተያያዘ አይደለም። ሞር እሱ ከፖለቲካና ከታሪካቸው ጋር የተያዘ ነው እና መለስ ጎልቶ እንዲወጣ የሚያስችሉት ዓለም አቀፋዊና አካባቢያዊ ሁኔታዎችም ነበሩ። የእነዚህንም አስተዋጽኦ ከግምት ማስገባት ያስፈልጋል። የመለስን ውጤት ስንሰራ ለማለት ፈልጌ ነው። አርጋው፣ እዚህ ላይ አንድ ነገር ልጨምር። ጥሩ ደረሰ። የሰውየውን የግለሰብ ችሎታ ለማጣጣል ወይም ለመቀነስ ብለን ሳይሆን ይወዳደር የነበረው ከእንደነዚህ አይነት ርዕሰ ብሔራን እና አፍሪካ እንዲህ ሲመሩ ከነበሩ ሰዎች ጋር ስለዚህ የምዕራባውያኑ ግምገማ በእውነት ንቀት ላይ የተመረኮዘ ነው። ንቀቱ ደግሞ ሬስንም ነው፣ የጥቁርና የነጭ ግንኙነትንም የተመለከተ ነው ብለን መገመት አለብን። ሁለተኛ ይህ ነገር ገልብጠን ማየት አለብን። የዓለም አቀፍ ተመልካቾች እና ታዛቢዎች አንድ ርዕሰ ብሄር ስላደነቁት ትልቅ ነው የሚባለው አመለካከት እራሱ አንዳንዴ እኔ አይዋጥልኝ። አንድ ሰው የውጭ አልጋ የቤት ውስጥ ቀጋ ስለሆነ ውጭ እኮ አልጋ ነው፣ ውደዱት ቀጋነቱን ረስታችሁ ስንባል ለሪቻርድ እና ለፍሬድሪክ ጥሩ ሰው ስለሆነ ለደረሰና ለመስፍን ጥሩ ሰው ነው እባካችሁ ተቀበሉት፣ የሚባል ፈረንጅ ተወደደው እናንተም ውደዱት የሚባል ይሄ በጣም የተንሸዋረረ ትንተና ሎጂክ፣ በእውነት ልንጠይቀው ይገባል። እኛ ኢትዮጵያውያን እንዲህ አይነት አመለካከት አለብን። አሁን አሁን ግን ፈረንጂ ያናገረ ፈረንጂ ያወራ በሙሉ ትልቅ የሚባልበት ዘመን ላይ እየደረስን ነው እና ስለመለስ እንዲህ አይነት የተጋነነ በተለይ በምዕራባውያን ሚዲያ እንዲህ አይነት ምርቃት ሲደረግ ያስቀኛል። እውነቱን ለመናገር አንድ ለመጨመር የፈለግኩት ሀሳብ ምንድን ነው? መስፍን ትልቅ ያነሳው ነጥብ አለ። ይሄ ሰው በውጭ ግንኙነት ፖሊሲው የሰራው ትልቅ ብላደር ሶማሌ መግባቱ ነው እና ምንም ለኢትዮጵያ ያመጣው ትርፍ የለም። ምናልባት ከምርጫ ዘጠና ሰባት በኋላ በአገር ውስጥ የነበረውን ሙቀት የፖለቲካ ሙቀትና ቀውስ ወደ ውጭ ለማስተንፈስ የተጠቀመበት ሂሳብ ነው የሚሉ ሰዎች አሉ። እሱ እንደ ተሳካለት ካልተባለ በስተቀር ለሀገር በሚገኝ ብሔራዊ ጥቅም የኢትዮጵያ ወታደሮች እዛ ገብተው ከማለቅ ውጭ ምንም የተጠቀሙት ነገር የለም። ይጠፋል የተባለው አልሸባብ አልጠፋም፣ ሶማሌም ወደ ሰላምና ወደ ብሔራዊ አንድነት አልመጣችም። ሽግግር መንግስት የሚባለውም ያው ከሞቃዲሾ አስራ አምስት ኪሎ ሜትር ሳይወጣ አቅም የሌለው ዝም ብሎ ሽባ የሆነ መንግስት ሆኖ ሀያ ምናምን ዓመት አስቆጠረ፣ አርጋው። ስለዚህ ትልቁ ብለንደር ነው የዚህ ሰውዬ የምለው ያ የወታደር ወደ ሶማሌ ማስገባት። ሌላ ብለንደር እዚህ ጋር እናንሳ ያልኩት የአልጀርሱ ስምምነት፣ እንደምታውቀው ይሄ ሰውዬ በህወሓት ውስጥ ከሻዕቢያ ጋራ ወደ ጦርነት አንግባ ብሎ ማይኖሪቲ ሆኖ አውትቮትድ ሆኖ በሌሎቹ ጦርነቱን ይመራ የነበረው የጦርነት ካውንስሉ አባል ውስጥ ሁሉ ሳይሆን ተገሎ የነበረበት እና የፓርቲውን ውሳኔ እንደ አባል ያራምድ የነበረ ሰው ነው። ጦርነቱ ውስጥ ተገባ። ከሁለት ዓመት በኋላ ጦርነቱ አለቀ። ኢትዮጵያ ኮንቴስትድ የሆኑትን ወረዳዎች እና ቀበሌዎች ብቻ ሳይሆን ወደ ውስጥ በጣም ብዙ ኪሎ ሜትር ገብታ የኤርትራን መሬት የያዘች። ከዛ በኋላ የሆነው ነገር ግን የኢትዮጵያ ሰራዊት አንደኛ ቦታ ለቆ እንዲወጣ፣ ሁለተኛ ወደ አልጀርስ ስምምነት እንዲኬድ። ከዛ በኋላ ጦርነቱ ከቆመ ሴሴሽን ኦፍ ሆስቲሊቲስ ከተደረገ እና የተባበሩት መንግሥታት ገላጋይ ኃይል ድንበሩ ላይ ከሰፈረ በኋላ ወደ ፍርድ ቤት ይሂድ ፍርድ ቤት ይዳኘን ነው ያለው። ፍርድ ቤት እንዲዳኝና እንዲወስን ከሆነ መለስ ዜናዊ የፈለገው በእነዚህ መሬቶች ጉዳዮች ላይ ያ ሁሉ ሺህ የኢትዮጵያ ወታደር ለምን አለቀ? ፈንጂ ላይ ለምን ተራምዶ እግሩ ተበጠሰ፣ እጁ ተቆረጠ፣ ሞተ። ይሄዳል እጅ ያ ሁሉ ወታደራዊ ዋጋ ከተከፈለ በኋላ ፍርድ ቤት እንሄዳለን፣ ፍርድ ቤት እናሸንፋለን፣ እመኑን ብሎ መግለጫ ሰጠ። የፍርድ ቤቱ ውሳኔ ሲሰማ ጦርነቱ የተጀመረባት የመጀመሪያዋ ቀበሌ ባድመ የምትባለው ለኤርትራ ተሰጠች፣ ይታወቃል። እና የማንወጣበት አጣብቂኝ ውስጥ የጨመረ አሁን እሱ ነው። እና ትልቅ የፎሬን ፖሊሲ ላይ መለስ ያመጣብን ብለንደር ብለው አንዱ የአልጀርሱ ስምምነት ነው። ሌላው መስፍን የጠቀሰው የሶማሌ ኤክስፔዲሽኑ ነው። እና እነዚህንም ማንሳት አለብን። ሰውየው ዳቮስ እና ኔፓድ ወይም የብሌየር ኮሚሽን ፎር አፍሪካ ብቻ ሳይሆን አልጀርስንም ሞቃዲሹንም የሰጠን ሰው ነው ለማለት ነው። አው ጥሩ ነው እንግዲህ ሁለቱንም በመጎጎኑም የሚነሱትን እንደዚሁም የኢትዮጵያን ዘላቂ ጥቅም የማያስከብሩትንም አንስታቸዋቸዋል። ሌላው መነሳት ያለበት ነጥብ የኢትዮጵያ የውጭ ጉዳይ ፖሊሲ ወይም የኢትዮጵያ ዓለም አቀፍ ተቀባይነት በተለይ በአፍሪካ እና በዓለም አቀፍም ደረጃ በመለስ ጊዜ የጀመረ አይደለም። በንጉሱ ጊዜ በጣም ወሳኝ የሚባሉ ስራዎች ተሰርተዋል። በዚህ ላይ እነ አቶ ከተማ ይፍሩን የመሳሰሉ ሰዎች በጣም በታሪክ ስማቸው ይነሳል። ኢትዮጵያን የአፍሪካ ዋና ሀገር እንድትሆን እንደዚሁም ከአውሮፓና ከአሜሪካ ጋር ጥሩ ወዳጅነት እንዲኖራት በዘመኑ ማድረጋቸው የሚጠቀስ ነው። በዛ ላይ ተመስርቶም የሚደረጉ ናቸው ሌሎቹ ነገሮች እና እነሱንም ማስታወስ ተገቢ ነው። ሌላው ያነሳችሁት የአልጀርሱ ስምምነት ጉዳይ አጠቃላይ ኢትዮጵያን ወደ ባልባ ሀገር ከማድረግ ጋርም የሚያያዝ ነው። ህወሓትና በሻዕቢያ መካከል ቀደም ሲል ከነበረው ግንኙነት ይጀምራል እና እሱም ኢትዮጵያን ምን ያክል ዘላቂ ጥቅሟን አስከብሯል ብለን እንግዲህ መለስም እንደ ግለሰብ ፓርቲውም እንደ ኢህአዴግ አንድ ላይ ሊጠየቁ እና ሊመልሱት የሚገባ ጥያቄ ነው። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል ከዋዜማ ሌላው ስለመለስ ከሚነሱ ነገሮች መካከል አንዱ በሰውየው ስብእና ዙሪያ፣ በተለይም እንግዲህ ስለ አንዳንድ ሀገር መሪዎች ስናወራ ስለ አለባበሳቸው፣ ስለሚወዷቸው ነገሮች ብዙ ጊዜ እናነሳለንና ስለመለስ ብዙ ጊዜ በዝርዝር ስለግል ሕይወቱና ውሎ የምንሰማቸው ነገሮች የሉም፣ ግን በአደባባይ ስለሚያደርጋቸው እና ስለሚናገራቸው ነገሮች የመስማት እድሉ ነበረን እና መለስን በዚህ ረገድ እናንተ ከአደባባይ ውሎ ጋር በተለይ ከቋንቋው ጋር ሊሆን ይችላል ሌሎችም ካሉ እንዴት ትገልጿችኋላችሁ እነዚህን ነገሮች ብናነሳ ብዬ ነው። ደረሰ ድሉ፣ ለአንተ ልስጥ። አመሰግናለሁ አርጋው። ከዚህ በፊትም ተጫውተን እናውቃለን መቼስ በየቦታው ረጃጅም ሰዓት የሚወስዱ የተጻፉ ንግግሮችን በአማርኛም በእንግሊዘኛም በማቅረብ ይታወቅ ነበር አቶ መለስ። እኔ ግን እንደዚሁ በጥያቄና መልስ ጊዜያት፣ በተለይ ደግሞ በፓርላማ ውስጥ በሚደረጉ ውይይቶች ከአንድ ርዕሰ ብሔር የማይጠበቁ አጸያፊ ንግግሮችን ሲናገር አስታውሳለሁ እና ትንሽ የሚያሸማቅቁ ንግግሮችን ለምሳሌ የተከበሩ አቶ ቡልቻ ደመቅሳ ኢትዮጵያ ሶማሌ በገባች ጊዜ አሜሪካውያን ለዚህ ጦርነት በጀት ብለው ኢትዮጵያን ደረዱት አለ ወይ? ምን አይነት እርዳታ ነው የሚሰጧት ለኢትዮጵያ ብለው ሲጠይቁት፣ እንዲሁም የሞቱትን ሰዎች ቁጥርና ስም ዝርዝር እንፈልጋለን ሲሉት፣ የሰጠው መልስ እኔ አይረሳም። የአሜሪካ መንግሥት ስንዴና ኮንዶም ነው የሚያግዘን ሶማሊያ በኮንዶም አይደለም የተወጋ ነው በጠመንጃ ነው ብሎ በጣም አጸያፊ የሆነ መልስ ለእኒያ ሰው ሲመልስላቸው ትዝ ይለኛል እንደዚሁ ሌላ ጊዜ አቶ ልደቱ የኢህአዴግ ካድሬዎች ማይሆን ቅስቀሳ እየቀሰቀሱ ነው በእኛ ካድሬዎች ላይ ብሎ ሲጠይቀው የሰጠውን መልሱላችንም እናስታውሰዋል እንደዚህ አይነት የሻገተ የበሰበሰ የገለማ አስተሳሰብ ያለው እያለ በእውነት ሰማንያ ሚሊዮን ህዝብ ያላት አገር በቀጥታ የሚመለከተው በቴሌቪዥን ትልቁ የህግ መወሰኛ ምክር ቤት ውስጥ የማይባል ንግግር ሲናገር አስታውሳለሁ። እና አንዳንድ ጊዜ ለሚመራውም ህዝብ፣ አብሮትን ለሚሰሩት ሰዎች ይሄ ሰው ምን አይነት አመለካከትና ግምት ነው ያለው ብለን እስክናስብ ድረስ የሚያደርጉ አስደንጋጭ ንግግሮች ሲናገርት እዚህ ላይ መስፍን፣ አንተ ምታስታውሳቸው አሉ? በዚህ ረገድ መልሴን በዚህ ልጀምር። መለስ አማርኛ በደንብ ይችላል። የአማርኛ ቃላት ሁሉ አንዳንድ ጊዜ ይፈጥራል፣ ተረትም ይተርታል አ ከዛ በተረፈ ግን ስለ ቋንቋውን ስለሚጠቀምበት መንገድ በተለይ አንዳንድ ጊዜ በአደባባይ የሚናገራቸው ነገሮች ያሳፍራሉ፣ ይሰቀጥጣሉ። ምናልባት ይሄ የበረሃው በረሃ የለመደው ባህል ነው ብሎኛል አንድ ጊዜ አንድ የድርጅቱ አባል ስለዚህ ነግረ ነው። እና የበረሃው ባህል ብልግናን ያበረታታ ከነበረ አላውቅም፣ ግን መሳደብ በየትኛውም ባህል የሚበረታታ እንደ ጥሩ የሚታይ ነገር አይደለም። በዛ ላይ ደግሞ የሀገር መሪ ሲኮን፣ ምክንያቱም የመንግስት ባለስልጣናት ይከታተላሉ መሪያቸው ጉዳዮችን እንዴት እንዳብራራ፣ እንዴት እንደመለሰ ታች ያሉ ካድሬዎች ደግሞ እንደዛው ይሰማሉ። ከዛ ውጭ ደግሞ በፓርቲውም ውስጥ የሌለው ሌላው ሕዝብም ይሰማል። ዞሮ ዞሮ ሰውየው የሚናገረው ነገር ለሕዝብ ነው። በእድሜ ትልቅም ትንሽም ሰው የሚሰማው ነው። ለዛውም በኢትዮጵያ ደግሞ ብዙ የቻናል ምርጫ እንኳን በሌለበት እሱ የሚናገረውን መስማት ለብዙ ሰው ወደደም ጠላም ይሰማዋል። ይሄንን ከግምት ውስጥ የሚከት ሰው አይመስለኝም። መለስ እና በንግግር ውስጥ ብዙ ጊዜ ኃላፊነት አይሰማውም፣ እንደ አገር መሪ አይናገርም። ቀደም እንዳልኩት ምናልባት የስብዕናው ነጸብራቅም ይሆናል። በጣም ወደ ጥንፍ ይሄዳል። ጥርሳቸውን አውልቀንላቸዋል ድሮ አሁን መንግስቱ ኃይለማርያም ቂጣቸውን በሳንጃ ስተንፍሰንላቸዋል ብሏል ብለን ስንስቅ ነበር። እንዴት መሪ ይናገራል ስንል ነበር። መለስ ከዛ የባሰ ነው የሆነው። በጣም በጣም ይሳደባል። በሀሳብ የሚለዩትን ሰዎች በጣም ነው የሚሳደበው። ስድብ የሀሳብ ፉክክር ማሳያ አይደለም። የክርክር ሀሳብ የሚያንሰውም ሰው አይደለም። ግን ምናልባት ቅድም እንዳልኩት ከስብዕናው የሚመነጭ ይመስለኛል። መራር ስለሆነም ይመስለኛል። ፓርላማም ውስጥ ብዙ ምሳሌዎችን ማንሳት እንችላለን። በጣም በጣም ነው የሚሳደበው። ሌላው ደግሞ በጣም ፈራጅ ነው። ወደ ጥግ ሄዶ ነው የሚፈርጀው። ለምሳሌ ትዝ ይላቸዋል ወደ ሶማሌ እንግባ እንግባ ላይ ክርክር ተነሳ። ተቃዋሚዎች እነ ቡልቻ፣ እነ መረራ፣ እነ ዶክተር በየነ ጴጥሮስ ሀመር ውሃ የምትባለዋን አንደግፍም አለ። ከዛ በኋላ እናንተ አገር ክዳችኋል አይነት ክርክር እና ስድብ ነው ያመጣው ከዛ ትክክል አጥር ላይ ቁጭ ብላችሁ አገር ክዳችኋል ስለ ፕሬስ ሲጠየቅ በአንድ ወቅት ኢትዮጵያ አራት ወይም አምስት ጠላት ካላት ስድስተኛው ፕሬስ ነው አለ ምን ማለት ነው ይሄ ይሄ ከአንድ መሪ የማይጠበቅ ነገር ነው የኢትዮጵያ ፕሬስ እየሄደ ያለበት ሁኔታ ለአገር አይጠቅምም እንደዚህ ብሎ ማስረዳት ይቻላል እንዴት ከጠላት ከተፈረጀ ወገን ጋራ ኢትዮጵያ ውስጥ ታክስ እየከፈለ የሚሰራን አንድ ሚዲያ እንዴት እንደዛ ብለህ ትሰድባለህ? እንደዚህ መሳደብህስ እዛ ሚዲያ ላይ የሚሰራውን ሰው እንዲያስብ ወደ አንተ እንዲመጣ ያደርገዋሉ እና ቅድም እንዳልኩት ነው፣ ሰውየው መራር ነው። ምናልባት ለራሱ መራር ሊሆን ይችላል፣ ግን ለሰዎችም በጣም በጣም መራር ነው። ምናልባት የምዕራባውያን ዲፕሎማቶች የሚያደንቁበት አንዱ ምክንያት እነሱ ጋር ሲደርስ ይሄ መራራነቱ አይኖርም። ለዛ መስፍን ታስታውስ እንደሆነ ድርጅታችን ከወደን ጥሎ ገምታለች ሸታለች እያለ ሲናገር ዝምብ ካድሬ አዝማሪ ጋዜጠኛ ነው ያለ በስብሰናል መጽዳት አለብን። እንደነዚህ አይነት በጣም በጣም በጣም ስልል ለምን እንደሆነ አላውቅም። ከሳኒቴሽን እና ከሀይጂን ጋር የተያያዙ ጸያፍ ቃላቶች በጣም ይጠቀማል እና ደግሞ በጣም ጄኖሳይዳል እንዳልከው አገር ከሃዲ አሁን ኢንተራሃሙ የሚለው ቃል እዚህ ለህ እሱን ላመጣ ነበር። በዘጠና ሰባት ምርጫ ጊዜ ስል ገጀራ ለስምንት መቶ ሺህ ወጣት አከፋፍለው አንድ ሙሉ ዘር ያጠፉ ሰዎችን ወጣት ሚሊሻ ነው ኢንተራሃሙ ሩዋንዳ ውስጥ እነዛን ወስደ አጠገብ በቴሌቪዥን ቁጭ ብለው በምርጫ የሚሟገቱ ሰዎች ላይ መለጠፍ እና ልጠፋው ወይም ይሄ ሌብሊንጉ ራሱ ጽንፉ ድንበር የለሽ ዘለፋ ድረስ የመሄድ እና እኔ እንዳልከው ነው ምናልባት ይሄ የበረሃ ባህላቸው ባህሉ ብቻ ሳይሆን ይሄ የማርክሲስት ሌኒኒስት የግምገማ ሂስ የማውረድ ሂስህን ዋጥ የማለት የአንድን ሰው ስብዕና ሁሉ እየነሳ የማንቋሸሽና የማጠልሸት ሰሞኑን ያነበብ ነው መጽሐፍ ላይ የዶንቦስኮ ካሪኩለም ብየዋለሁ። ያ የዶንቦስኮ ካሪኩለም ነው መለስን እንዲያደርገው ወይስ መለስ ነው ካሪኩለሙን የጻፈው እስክትል ድረስ ያስኬድሃል። እንግዲህ በጠቅላይ ሚኒስትር መለስ ዜናዊ ዙሪያ የምናደርገውን ቅኝት በዚህ አላበቃንም። ሶስተኛውን ክፍል ሳምንት የምንመለስበት ይሆናል በተለይም በኢኮኖሚ ዘርፍ ጠቅላይ ሚኒስትር መለስ ዜናዊ ምን አስተዋጽኦ አበረከተ ምንጉርለቶችስ ይታያሉ የሚለውን እንደዚሁ ባለሙያ ጋብዘን ሀሳብ የምንጋራበት ነው የሚሆነው የሚኖራችሁን አስተያየቶች በሙሉ አጋሩን በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ እንደዚሁም ደግሞ በማህበራዊ ገጾቻችን በትዊተር እና በፌስቡክ ዋዜማ ራዲዮ ብላችሁ አግኙን። ሐሳባችሁን አጋሩን። በተቻለ አቅም የእናንተንም ሐሳብ ያማከለ ፕሮግራም ለማሰናዳት ነው የምንሞክረው። ስለዚህ ሐሳባችሁን ወደኛ ከመስደድ አትቦዝኑ። እስካሁን አብሬያችሁ የነበርኩት የፕሮግራም አዘጋጅ አርጋው አሽኔ ከመላው የዋዜማ ባልደረቦች ጋር በመሆን እሰናበታለሁ። እስከ ሳምንት ደህና ቆዩን።